የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀምረዋል። ዛሬ ቀኑ ሐሙስ ታህሳስ 16 2012 ዓ ም ነው ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። በተለያዩ ከፍተኛ የትምህርት ተቋማት ውስጥ ተከስቶ የነበረውን ግጭት ተከትሎ በርካታ ተማሪዎች በትምህርት ገበታቸው ላይ እየተገኙ እንዳልሆነ ተሰምቷል። ግን ይህ ተገኝ እየሰራ ነው ያለ ነው። እነኝ ልጆች ለመመለስ ነው የግቢዎቻቸውንም የሰላም ሁኔታ በማጣራት ልጆቹ የማካካሻ ጊዜ እናዘጋጅላቸዋል፣ እናመጻጫለን። የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ የሆኑ አፍሪካም የምትተርፍ አገር መሆን ነበረባት። ግን ብዙ መርከቦች አታይም፣ ብዙ እንቅስቃሴ አታይም። የሰማናት የብሔራዊ ቲያትር አንጋፋ ተወዛዋዥ የሆነችውን መሰሉ ተሰማን ነው ከሰሞኑ ወደ ኤርትራ አቅንተው ከነበሩ የኢትዮጵያ የኪነ ጥበብ ሰዎች መካከል አንዷናት። ዝርዝር ጉዳዩ በምሽቱ ይደመጣል። አንጋፋው የአንበሳ የከተማ አውቶቡስ ድርጅት አዳዲስ የቴክኖሎጂ ውጤቶችን ለመጠቀም ስለማቀዱ፣ ሶማሊያ የሽብር ጥቃትን ለመግታት የደህንነት ካሜራዎች ላይ ተስፋ ስለመጣሏ የሚያወሱ ዘገባዎችም አሉን። አብረናችም የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። አስቀድመን የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን እናካፍላችኋል። ከዜናዎቹ ጋር ተመልሰን መጥተናል። በትላንትናው ዕለት በሰሜን ሰአዳ ግዛት የመን ውስጥ በደረሰ ጥቃት የአስራ ሰባት ሰዎች ህይወት ማለፉን የተባበሩት መንግስታት ድርጅት አስታውቋል። ከማቾቹ መካከልም አስራ ሁለቱ ኢትዮጵያውያን እንደሆኑም ታውቋል። ጥቃቱ የደረሰው በከፍተኛ ሁኔታ በሳውዲ አረቢያ በሚደገፉት የመንግስት ወታደሮችና የሁቲ አማጽያን ግጭት በቀነሰበትና የመን ውስጥ አንጻራዊ ሰላም እየመጣ ባለበት ወቅት ነው። ለጥቃቱ እስካሁን ድረስ ኃላፊነቱን የወሰደ የለም። ዘገባውን ያደረሰን የአጃንስ ፍራንስ ፕሬስ ነው። የኢትዮጵያ ጤና ሚኒስትር ዶክተር አሚር አማን በገዛ ፈቃዳቸው ከጤና ሚኒስቴርነት ኃላፊነታቸው ለቀዋል። ለምን መልቀቂያ እንዳስገቡ ምክንያታቸውን ይፋ ያላደረጉት ዶክተር አሚር የመልቀቂያ ጥያቄ ማስገባታቸው ከተሰማ ግን ቆይተዋል። ዶክተር አሚር በእርሳቸው ኃላፊነት ወቅት ትምባሆ ሕዝብ በተሰበሰበባቸው አካባቢዎች እንዳይጭስና የአልኮል ማስታወቂያ በመገናኛ ብዙሃን እንዳይተዋወቅ ያበረከቱት አስተዋጽኦ የሚጠቀስ ሲሆን በዋናነት ግን የባለሙያ እጥረት የሚያንገላተውን የጤና ዘርፍ ለማሻሻል የጀመሩት ጅምር አበረታች ነው ይላሉ የዘርፉ ባለሙያዎች። ዶክተር አሚር የጤና ሚኒስቴርን ቆይታቸውን ሲገልጹ ከሰራውት ይልቅ የተማርኩት ከሰጠውትም ይልቅ የተቀበልኩት እጅግ የላቀ እንደሆነ ተረድቻለሁ በማለት አሳድጎኛል ያሉትን ጤና ሚኒስቴርን ግን ወደፊትም በሚችሉት ሁሉ እንደሚደግፉ በፌስቡክ ገጻቸው ላይ አስታውቀዋል። ዘገባው የአዲስ ቸኮል ነው። ድንበር አልባ ሐኪሞች የተባለው የሕክምና ግብረሰናይ ድርጅት በምስራቅ ዴሞክራሲያዊ ኮንጎ ሪፐብሊክ በምትገኝ አንዲት ከተማ የሚያካሂደውን የኢቦላ በሽታ ስርጭት ለመከላከል እንቅስቃሴ ሌሎችንም አገልግሎቶችን ማቆሙን አስታውቋል። ከዚህ ውሳኔ የደረሰው ቢያካቶ ከተማ ባሉት በርካታ የጤና ጣቢያዎች የታጠቁ የመንግስት ወታደሮች በመስፈራቸው ምክንያት መሆኑን ገልጾ ከምንከተለው ከወገንተኝነት ነጻ መርሃችን ጋር የሚጋጭ በመሆኑ ነው ብሏል። የኤምኤስኤፍ የአጣዳፊ ሁኔታዎች ፕሮግራም ምክትል ኃላፊ ሲናገሩ ከጥቂት ሳምንታት በፊት ታጣቂዎች ባደረሱት ጥቃት ሶስት የጸረ ኢቦላ ሰራተኞች መገደላቸውንና ብዛት ያላቸው መቁሰላቸውን ገልጸው ያን ተከትሎ የመንግስቱ ወታደሮች መላኩን ገልጿል። ጸጥታ ማስከበር አስፈላጊ መሆኑን እናምንበታለን ያሉት የድንበር የለሽ ሐኪሞች ባለስልጣኗ ሆኖም ሲቪሎች ወታደሮችን በመፍራት ወደ ጤና ጣቢያ ከመሄድ ይቆጠባሉ ሲሉ አስረድተዋል። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ በምክር ቤቱ በተመሠረቱት ክሶች ቀጣይ አካሄድ በተወካዮች ምክር ቤትና በመወሰኛው መካከል ፍጥጫው ቀጥለዋል። ፕሬዚዳንቱ የምክር ቤት ዲሞክራቶችን ማውገዛቸውን ዛሬም ቀጥለዋል። ትራምፕ ዛሬ በትዊተራቸው እነዚህ ጽንፈኛ ግራንት ጠቀር ባናቢስ ዲሞክራቶች ፕሬዚዳንት ትራምፕ የብሔራዊ ጸጥታ ጠንቅ ስለሆኑ ሁሉን ነገር አጣድፈን በሴኔቱ ማሳለፍ ነው የምንፈልገው ሲሉ ከርመዋል። አሁን ደግሞ ዝግ ማለትን ፈለጉ፣ ቀጣፊዎች ሲሉ ጽፈዋል። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፐሎሲ የመወሰኛው ምክር ቤት በክስ ሰሚው ችሎት አካሄድ ደንቦች ላይ ከስምምነት ሳይደርስ ፕሬዚዳንቱ ላይ የተላለፉትን ሁለት ክስ ዶሴዎች መላካቸውን ላልተወሰነ ጊዜ እንደሚያዘገዩት አስታውቀዋል። አድማጮች፣ ለአሁን ያሉና አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋገር። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከአሜሪካ ድምፅ ራዲዮ ይቀጥላል። አሁን ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን ግጭት ተከትሎ ከፍ ያለ ቁጥር ያለው ተማሪ የትምህርት ገበታ ላይ ሳይገኝ መቅረቱን የሳይንስና ከፍተኛ ትምህርት ሚኒስትር አስታውቀዋል። መስሪያ ቤቱ መፍትሄ አበጅቼለታለው ቢልም ተማሪዎችና ወላጆች ግን ሁኔታው ከጣለባቸው የስነ ልቦና ጫና መውጣት አለመቻላቸውን ይናገራሉ። ሙክታር ጀማል ዝርዝር አለው። ከወር በፊት ወልዲያ ዩኒቨርሲቲ ውስጥ የተፈጠረውን ሁኔታ ተከትሎ በብዙ የአማራና የኦሮሚያ ክልሎች ከፍተኛ ትምህርት ተቋማት ውስጥ ታይተው የነበረው አለመረጋጋት በመማር ማስተማሩ ሂደት ላይ እንቅፋት ፈጥሮ መቆየቱ ተገልጿል። በሁለቱም ክልሎች ውስጥ ተማሪዎች ትምህርታቸውን አቋርጠው ወደ የቤታቸው ለመመለስ የተገደዱ ሲሆን በየተቋማቱ ግቢ የቀሩ ተማሪዎችም ቢሆኑ ለመኖር የሚያስችላቸውን አገልግሎቶች ከማግኘት እየዘለለ የትምህርት ሂደቱን ሙሉ በሙሉ በሚባል መንገድ እየተከታተሉ አለመሆናቸው ይሰማል። የእንጂባራ ዩኒቨርሲቲ ተማሪ መሆኑን የገለጸው ፈይሳ ጉዲሳ በተፈጠረው ሁኔታ የደረሰበት ፍርሃት እንዳለቀቀውና ወደ ቤተሰቦቹ መመለሱን ገልጿል። ኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች እንዲመደብ ጠይቆ መልስ አለማግኘቱንም ይናገራል። እስካሁን ድረስ እየጠየቅን ነው፣ በሰላም እየጠየቅን ነው። ማንም እንትን ሳልፈትር ልጆች ተወክለን እየጠየቅን ነው። እስካሁን ድረስ ምንም ፍትም አላገኘንም። ወደዛ ተመለሱ ይላሉ። እዛ ያሉት ልጆች ደግሞ ወደዚያ አሁንም እየሸሹ ነው። ልጆች ደግሞ ሌላ ቦታ መድቡን እያሉ ነው። ጌትነት የሸዋስ ከሚማርበት የመደወላቡ ዩኒቨርሲቲ ጎጃም ወዳሉ ወላጆቹ የተመለሰው ድንገት ምን እንደሚፈጠር ስለማላውቅ ነው፣ ይላል። ተማሪ ጌትነት ለአሜሪካ ድምፅ በሰጠው ቃል መፍትሄ ማምጣት ከተፈለገ ጉዳዩን ማድበስበስ ሳይሆን ችግሩን ከምንጩ መመርመር ያስፈልጋል፣ ይላል። አሁን ልክ የተለያዩ ዩኒቨርሲቲዎች ወጡ ተማሪዎች አሉ። እነሱን ተማሪዎች ችግራቸውን ተረድቶ እነዚህ ተማሪዎች ምንድነው ነው ችግራቸው በቅርብ ተከታትሎ በቅርብ አጭር መልስ እንዲሰጥ በቃ ይመለከተኛል የሚሉ ባለጉዳዮች ሁሉ ወደ ስምምነቱ ደርሰው በነበሩበት በቃ የማስተማር ስነሥርዓቱ እንዲቀጥልና ችግራቸውን ከጎን እንዲከታተሉ እላለሁ። የከፍተኛ ትምህርት ተቋማት የጸጥታ ስጋት የወላጆችም ጭምር ነው። ልጃቸው በወልዲያ ዩኒቨርሲቲ ትማር እንደነበር ለቪኦኤ የገለጹት የአዳማ ነዋሪዋ ወይዘሮ ፋጡማ አብደላ አንዷ ናቸው። ልጆ የተገደሉ እነሱም በነፍሳቸው ፈርተው ያደርስብናል ብለው ተመልሰው ይኸው ቤት ቁጭ ብለዋል። እኛ ደግሞ ልጆች ኩሊ እየሰራን የቀን ስራ እየሰራን ነገ በእነሱ እናርፋለን በሚለው ነው ተቸግረን የምናስተምረው። ዛሬ ግን ልጆቻችን መማር አልቻሉም። ሰው ነፍሱ ሲኖር ነው ትምህርት የሚማረው። ነፍሳቸው ከተረፈልን ምንፈልጋለን። እኛን ኩሊ ሰርተን እዚያ ያድርሰናል። እነሱም እድላቸው ኩሊ ከሰጣቸው ያን ኩሊ እየሰሩ መኖር ነዋ። አሁን ሰላም ወርዷል እየተባለ ነው። ፌዴራል ፖሊስም ገብቷል እየተባለ ነው። ባለፈውም እኮ ልጆቹ የሞቱ ጊዜ ፌዴራል ከገባ በኋላ ሶስተኛው ልጅ አሁንም ሞቶ የቦረናው ልጅ የመጣው አንድ ፌዴራል የሚያስተዳድርበት ዩኒቨርሲቲዎች፣ አራተኛ መግደል እንፈልጋለን፣ አምስተኛ እንዲገደል የሰው ልጅ የዶሮ ያህል ዛፏል በአሁኑ ሰዓት የወለደ እንዴት አይችልም። እኮ የመማር ማስተማሩ ሂደት መንጠባጠብ የሚታይበት ቢሆንም ዩኒቨርሲቲዎቹ ወደ ሰላማቸው እየተመለሱ መሆናቸው ቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አመልክቷል። ችግር ተፈጥሮ የነበረባቸውን ዩኒቨርሲቲዎች በመለየት የእያንዳንዱን ችግር ምንጭ መርምሮ የሚያወጣ ኮሚቴ መዋቀሩን፣ ኮሚቴውም ስራውን እያከናወነ መሆኑን የሚኒስትሩ ቃል አቀባይ አቶ ደቻሳ ጉርሙ ለአሜሪካ ድምጽ ገልጸዋል። እያንዳንዱ ዩኒቨርሲቲ የራሱ ተጨባጭ ችግር ወጥቷል፣ ተለይቷል። ስለዚህ ይህን ወደ ኮሚቴ አቋቁመናል። ሄደው እንደምን ዩኒቨርሲቲ ላይ እንደኝ ነገር ከተማሪ አንፃር ምን መስራት አለብን? ከመምህራን አንፃር ምን መስራት አለብን ከዩኒቨርሲቲ አስተዳደር አካላት ሴኔቱ፣ ሚኒስትራ ቦርዱ ሚኒስትራ የሚለውን ነገር ላይ ይህን ወደታች ወርደን እርምጃ መውሰድ ያለበትን ተመጣጣኝ በጣም ትክክለኛ የሆነ የሕግ በላይነትን የሚያስገብር እርምጃ ወስደን ወደ ቦታው ኮሬክት ማድረግ ያለብን፣ መነሳት ያለባቸው አመራሮች መነሳት ያለባቸው። ሲምፕል ነገር አሁን ዩኒቨርሲቲ ፕሬዚዳንት ተቀየረ ተወካይ ነበረ ከዚህ በፊት የነበረው እና ስለዚህ ሀያዎቹንም ዩኒቨርሲቲ የራሳቸውን ተጨባጭ ሁኔታ ይዘን ወደ ታች ወረድ ብለን ስራዎች እንሰራለን። በየክልላቸው ባሉ ዩኒቨርሲቲዎች ተማሪዎች የሚያቀርቡት የመማር ጥያቄ የማይቻል መሆን፣ አክለው የገለጹት አቶ ደቻሳ ችግሮቹን ለመቅረፍ መንግስት እያደረገ ያለውን ጥረት ተገንዝበው ወደ ትምህርት ገበታቸው እንዲመለሱ ጥሪ አቅርበዋል። ሰላሙን መልሰን በጣም ተማሪዎቹ ቀላል ቁጥር የማይባል ተማሪ ትምህርታቸውን እንትን ብሎ የተንጠባጠቡ አሉ። አሁን ግን ሌትትን እየሰራ ነው ያለ ነው፣ እነኛን ልጆች ለመመለስ ነው። የግቢዎቻቸውንም የሰላም ሁኔታ የለፉበትን እሱ መሄድ አስፈላጊ ስላልሆነ፣ ሰላሙንም አብረን ነው የምናመጣው፣ ትምህርቱንም አብረን ነው ማስከተል መቀጠል ያለብን እና በጣም እየሰራንበት ነው። በተለይ ክልሎቹ ከረዱ በተለያዩ የከፍተኛ ትምህርት ተቋማት ውስጥ ተከስቶ ለነበረው የጸጥታ ችግር መፍትሄ ለማፈላለግ በኦሮሚያና በጋራ እየሰሩ መሆናቸውንና በከፍተኛ ትምህርት ተቋማት ውስጥ የፌዴራል ፖሊስ በቃ እንዲያደርግ መወሰኑን መንግሥት መግለጹ ይታወቃል። አዲስ አበባ ሙክታርን ለዘገባው እናመሰግናለን። አሁን ወደ ቴክኖሎጂ አፍታ እንሻግራለን። አዳዲስ የቴክኖሎጂ ውጤቶችን ለመጠቀም እየተሰናዳ መሆኑን ለአሜሪካ ድምፅ ራዲዮ ተናግረዋል። አዳዲሶቹ የቴክኖሎጂ ውጤቶች የድርጅቱን አሰራር ከማዘመን አልፎ ለተጠቃሚዎች የተሻለ ምቾትና ቅለት እንደሚፈጥሩም ተስፋ ተደርጓል። ሀብታሙ ስዩም አጭር ዘገባ አለው። ከፋሽስት ጣሊያን በተማረኩ አምስት የወታደር ካሚዮኖች ሥራውን የጀምረው አንበሳ የከተማ አውቶቡስ አገልግሎት ድርጅት ዘንድሮ ሰባ ሰባት ዓመት ሞላው። ያኔ የካሚዮኖቹን ጣሪያ በቆርቆሮ አልብሶ ወለላቸው ላይ አግዳሚ ወንበሮችን ደርድሮ ሕዝብን ማመላለስ የጀምረው ተቋም በዓመታት ውስጥ በግዝፈትና በአሰራር ብዙ ለውጦችን ተግብረዋል። በቀጣይ ጥቂት ዓመታት ውስጥ ደግሞ ዘመን ያፈራቸው የቴክኖሎጂ ውጤቶችን በመጠቀም አገልግ ግንኙነት ኃላፊ አቶ ተሾመ ንጋቱ ሰምተናል። ድርጅቱ ሊጠቀመው የመረጠው አንደኛው የቴክኖሎጂ ውጤት የአውቶቡሶችን ስምሪት የሚቆጣጠር ነው። ይሄ ቴክኖሎጂ አይቲኤስ ነው የሚባለው፣ ኢንቴሊጀንስ ትራንስፖርት ሲስተም። በተለያዩ ሀገሮች፣ አንተ በተለይ ባለበት ሀገር ደግሞ ከዚህም የላቀ ቴክኖሎጂ ሊኖር ይችላል ብዬ አስባለሁ። ዞሮ ዞሮ አይቲኤስ ምንድን ነው? ከዚህ ከአይሲቲም ጋር የተያያዘ ነው? ኢንቴሊጀንስ ትራንስፖርት ሲስተም አንደኛ ቢሮ ቁጭ ብለ እያንዳንዱን ስምሪት እያንዳንዱ አውቶቡስ የት እንዳለ የምትከታተልበት ምን እየሰራ እንደሆነ የምታይበት፣ ቆሞም እንደሆነ በአግባቡ ነው የቆመው ወይም ስ በችግር ነው የቆመው የሚለውን የምትለይበት ዘመናዊ ቴክኖሎጂ ነው። ቢሮ ቁጭ ብለ ነው ይህን ሁሉ የምትሰራው። የአንበሳ ከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት በመቶ ሀያ አምስት መስመሮች በቀን ከስድስት መቶ ሺህ በላይ ተሳፋሪዎችን በአዲስ አበባና አካባቢዋ እያጓጓዘ እንደሚገኝ የነገሩን አቶ ተሾመ ንጋቱ በአዳዲሶቹ የቴክኖሎጂ ውጤቶች ሲታገዝ የተሻለ አገልግሎት ለመስጠት ጉልበት እንደሚያገኝ ያምናሉ። ከዚህ በተጨማሪም ድርጅቱ ተሳፋሪዎች የወረቀት ትኬቶችን ከመጠቀም ይልቅ የኤሌክትሮኒክ ትኬቶችን መጠቀም የሚችሉበትን አሰራር ለመዘርጋትም እቅድ ይዟል። ባንኮች ለምሳሌ ቀድመው የጀመሩት አሰራር አለ። ዛሬ ደብተር ይዘ የባንክ ደብተር ፓስቡክ ይዘ ባንክ ረጅም ሰዓት የምትቆምበት እዛ ፕሮሴስ የምታረግበት ሁኔታ የለም። አካውንት ውስጥ ገንዘብ ካለ በኤቲኤም ተዋት አለ። ልክ እንደሱ አውቶቡስም ሲጠቀም ህዝባችን። አዲስ አበባ ደግሞ የአፍሪካ መዲናም ተደርጋ ስለምትወሰድ ዘመናዊ የሆኑ ነገሮች ያስፈልጋቸዋል። እድገቷን የጠበቀ ነገር ሊኖራት ይገባል። ስለዚህ ከዛ አኳያ ለህዝባችን አንደኛ ያቀልለታል ሁለተኛ የአካባቢን ከመጠበቅ ጽዳትን ከመጠበቅ አንጻር ወረቀት የወረቀት ትኬት መጠቀም ራሱ ችግር አለው። ስለዚህ በኢትኬት የተሻለ አገልግሎት ያገኛል ወይ የኤቲኤም ካርድ ይጠቀማል እሱን በሱ አስነክቶ የሚያልፍበት ወደ እሱ እንሄዳለን ብለን ነው የምናስበው። እነዚህ አዳዲስ የቴክኖሎጂ ውጤቶች የሚዘረጉበትን ሂደት የሚደግፈው የዓለም ባንክ መሆኑን የነገሩን አቶ ተሾመ ንጋቱ ከአማካሪዎች መካከል አንዱ በህንድ ውስጥ በመሰለ የህዝብ ማመላለሻ አገልግሎት ተሳታፊ የሆነ ተቋም መሆኑ መልካም ልምድ ያመጣል የሚል ተስፋ እንዲኖር እንዳደረገ ነግረውናል። ለመሆኑ መሰ መሰል ዘመነኛ የቴክኖሎጂ ውጤቶችን በስራ ላይ ለመዋል አንጋፋው ተቋም ምን ያክል ጊዜ ይፈጅበታል? እንደማስበው በሁለት ሶስት አመት ጊዜ ውስጥ ተግባራዊ ይሆናል ብለን ተስፋ እናደርጋለን እንዳያያዛቸው ከዛም ባጠረ ጊዜ ባጭር ጊዜ ተግባራዊ ያደርጉታል ብለን ነው የምናስበው። አንበሳ የከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት አራት ሺህ ገደማ ሰራተኞች አሉት። በቀን ስምንት መቶ አስራ አንድ አውቶቡሶችን በአዲስ አበባና አካባቢው አሰማራል። ከእነዚህ መካከል አምስት መቶ አርባ ሶስት ያክሉ አዳዲስ አውቶቡሶች ናቸው። አዳዲሶቹ አውቶቡሶች አዳዲሶቹ ቴክኖሎጂዎች ተግባራዊ የሚደረጉባቸው እንደሆኑም ሰምተናል። ለአሜሪካ ድምፅ ራዲዮ ሀብታም ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን ደግሞ ወደ አስመራ እናቀናለን። ከዚህ በፊት በኤርትራና ኢትዮጵያ መካከል የተካሄደው ጦርነትና ግጭት አላስፈላጊ እንደነበረ ከኢትዮጵያ የባህል ቡድን ጋር ወደ ኤርትራ ዳግም የመመለስ ዕድሉን ያገኙ የቡድኑ አባላት ለቪኦኤ ተናግረዋል። ከረዥም ጊዜ በኋላ ኤርትራን ደግሞ ማየታቸው እንዳስደሰታቸው የተናገሩት የኢትዮጵያ ብሔራዊ ትያትር ባልደረቦች በሁለቱ ሀገራት የተጀመረው ሰላምና መልካም ግንኙነት ተጠናክሮ እንዲቀጥልም የሁለቱ ሀገራት ሕዝቦች የበኩላቸውን ጥረት እንዲያደርጉም አሳስበዋል። ብርሃነ በረሀ ተከታዩን ልኳል። የኢትዮጵያ የባህል ቡድን ከታህሳስ ስድስት እስከ ታህሳስ አስራ አራት የህዝብ ለሕዝብ የባህል ዝግጅቱን በኤርትራ የተለያዩ ከተሞች ማቅረቡ የሚታወስ ነው። ከባህል ቡድኑ ጋር ወደ ኤርትራ የመጣችው የኢትዮጵያ ብሔራዊ ቲያትር የባህል ተጫዋቿ አርቲስት መሰሉ ተሰማ ከዚህ በፊት የ14 ዓመት ልጅ እያለች በደርግ ስርዓት ሰራዊቱንና ህዝቡን ለመቀስቀስ ወደ ኤርትራ ሁለት ጊዜ እንደመጣችና እንደ አፍዓበት፣ አልጌና፣ መርሳ ተክላይ፣ መርሳ ጉልቡብ፣ ምጽዋ፣ ከረንና አድተክላይን የመሳሰሉ የኤርትራ ከተሞችና የውጊያ ቦታዎችን እንዳየች ከተናገረች በኋላ ያኔ በሁለቱ ህዝቦች መካከል የተደረገው ጦርነት አላስፈላጊ እንደነበረ ጊዜውን በማስታወስ ለቪኦኤ ተናግራለች የልጅ አይምሮ ነው በልጅ አይምሮዬ ብዙ ነገር ነው የተቀረጸብኝ አሁን ላይ ደግሞ አይምሮ በስሎ አድጌ ብዙ ነገሮችን አይቼ እዚህ ደረጃ ስደርስ እውነት ለመናገር ሆነ ያለ አግባብ የተከፈለው መስዋዕትነት እጅግ በጣም ያሳዝነኛል ከዛም በኋላ ደግሞ ኤርትራና ኢትዮጵያ ኤርትራ የራሷን ነጻነት አግኝታ ከኢትዮጵያ ተለይታ መኖር የጀመረች ባለበት ወቅት ውስጥ እንደገና ደግሞ በተፈጠረው ችግር ዳግም ደግሞ እንደዚህ አይነት ነገሮች መፈጠራቸው እጅግ በጣም ያሳዝነኛል ትውልዶች ዛሬ ለውጥ አምጥተው አድገው አገር ገንብተው የተ ሻለ ህይወት መኖር ሲገባቸው ዳግም ወደ ጦርነት ውስጥ መግባቱ እጅግ በጣም የሚያሳዝን ነው። ግን ምጽዋ ይቅርታ አርግልኝና፣ በዛ ወቅት እጅግ በጣም የደመቀች ያማረች የህዝብ ብዛት የነበራት ነበረች ከሰራዊቱ ጋር ተደምሮ። አሁን ላይ ግን ያው ብዙ ህዝብ አታይም ምጽዋ። እንደ ወደብነቷ በጣም በጣም እጅግ በጣም ለውጥ አምጥታ ለኢትዮጵያም የምትተርፍ ለአፍሪካም የምትተርፍ አገር መሆን ነበረባት። ግን ብዙ መርከቦች አታይም፣ ብዙ እንቅስቃሴ አታይም። ይሄ ደግሞ አሁን ኢትዮጵያና ኤርትራ በፈጠሩት ሰላማዊ ግንኙነት በአጭር ጊዜ ውስጥ ለ ውጥ ይመጣል የሚል እምነት አለኝ። አንጋፋው የብሔራዊ ትያትር ተዋናይ ደበሽ ተመስገን በበኩሉ በአስራ ዘጠኝ ሰባዎቹ በኤርትራ መምጣቱን አስታውሶ እንደዚህ አይነት የሰላም ጊዜ ተፈጥሮ ዳግም መመለስ በመቻሉ ደስታና ስሜትን እንደፈጠረለት ተናግረዋል። ምጽዋን አላውቃትም። አስመራን አቃታለሁ፣ አሰብን አቃለሁ። ምጽዋን እንዳጋጣሚ ነው ያልመጣ። ጓደኞች የመጣው ነበረ። በጣም ቆይተዋል። ሰባ ውስጥ ነው ሰባዎች ውስጥ ነው። አዎ፣ ሰማንያ ሶስት ላይ ግን መጨረሻ ላይ የእኔ ጓደኞች ቲያትር ይዘን እንመጣ ነበር። በአጋጣሚ እኔና አንድ ጓደኛ እዛ አዲስ አበባ ውስጥ በነበረ ስራ ቲያትር ቤታችን ቀረን እንጂ ጓደኞቹ የመጣው ነበርና ምጽዋን አይተዋል። አሰብን ግን አይቻታለሁ፣ ሰርተንባታል። አስመራንም ሰርተን አይቻለሁኝ እና አሁን ከዛ ጊዜ በኋላ ደግሞ እንደ ሰው አንዳንዴ ታስብ ደግመን አስመራን ማየት ይችላል ደግመን ምጽዋን ማየት ደግመን አሰብ ማየት እንችላለን፣ ብለ እንደ ሰው ስታስብ ብዙ የሚያቆ ነገሮች አሉ። ግን እነዚህ አይነት ጊዜያቶች ደግሞ ተፈጥረው ማየት መቻል ደግሞ ይሄ እንደ ሰው እንደ ቡድን ባል አይደለም። እርግጠኛ ነኝ ማንኛውም ሰው ጌታ ተመጥቶ አስመራ ነው ሊያየት ቢችል ምጽዋን ሊያየት ቢችል ውስጡ ብዙ ነገር ስላለ ደስ ይለዋል። እና እንደ ሉካን ቡድን ብቻ እንደ ሰው እንኳን መጥቼ በማየቴ በጣም ደስ ብሎኛል። እውነት ለመናገር እንግዲህ ይሄ እግዚአብሔር እጅ ነው ብዬ አምናለሁ። የኢትዮጵያ የባህል ቡድን በኤርትራ የተለያዩ ከተሞች ያቀረበው ዝግጅትና የሕዝቡ በጎ ምላሽ በሁለቱ ሕዝቦች መካከል የልብ ትስስርና ፍቅር እንዳለ የሚያሳይ እንደሆነ አርቲስት ደበሽ ተናግረዋል። እንደ አንድ የባህል የልውውጥ ሂደት ካየኸው የቀረቡት ስራዎች የነበረው የህዝቡ ስሜት በጣም በጣም በጣም አሚሪግ መናገር አይቻልም። እና በእያንዳንዱ ስራ ከሙዚቀኞቹ ጋራ ህዝቡ ቆሞ ነው ይጨረስ የነበረው። ይሄ ደግሞ በራሱ የሚነግርህ ነገር አለ፣ ብዙ የሚናገረው ፍቅር አለ፣ ብዙ የሚናገረው ትስስር እንዳለ፣ የልብ ትስስር እንዳለ ይናገራል። እና በጣም አስደናቂ ነበር፣ ገርም ነበረ። ህዝቡ ከዛ ለመቱ የኪነጥበብ ሰዎች የሰጠው አክብሮት የሰጠው ፍቅር እጅግ የተለየ ነው። ደግሞ ዝምኖ እንደ ሁሉ ስታስበው በእውነት ለመናገር የተደረገው ደግሞ አካባቢ የሚገርም ነው። አርቲስት መሰሉ በበኩሏ ከረጅም ጊዜ ግጭት በኋላ በሁለቱ ሀገራት መካከል የተፈጠረው ሰላም ከዚህ በላይ ተጠናክሮ የሁለቱም ሀገራት ስነ ጥበበኞች ዓለምን በጋራ የመዞር እድል እንደሚፈጠር ያላትን ተስፋ ገልጻለች። ኢትዮጵያና ኤርትራ በሰላሙ ሂደት ላይ ገና ብዙ የሚያደርጉት ሂደት የራሳቸው ይኖራቸዋል። አሁን ገና የመጀመሪያ ጊዜ ነው። ኤርትራያኖች አዲስ አበባ፣ ባህርዳር እጅግ በጣም የሚያስደንቅ ስራ ሰርተው ነው አሁን ደግሞ የኢትዮጵያ ብሔራዊ ቲያትር አገሪቱን ወክሎ ኤርትራ ላይ መጥቶ የተለያየ ባህሎችን በማሳየት ቀጣይ ላይ እንደ እግዚአብሔር ፍቃድ እንግዲህ ኤርትራና ኢትዮጵያ ሁለቱም ተቀላቅለው የባህል ቡድኑ ዓለምን ዞረው ምን ያህል ለሰላም ያላቸው ቁርጠኝነት፣ አንድነት፣ የህዝብ መተሳሰር፣ የባህል ልውውጡ ምን ያህል አስደሳች እና ተገቢ መሆኑን ለዓለም የሚያሳውቁበት ጊዜ ይኖራል የሚል ተስፋ አለኝ። እንግዲህ ብዙ ወጣት አርቲስቶች ወደ ኤርትራ በመምጣት የመስራት ፍላጎት እንዳላቸው የተናገረው አርቲስት ደበሽ ወጣቶቹ እንደነዚህ አይነት አጋጣሚዎችንና ትስስሮችን በመፍጠር ወደ በጎ እንደሚቀይሩት ተናግረዋል። በደንብ ኤክስፕሎይት ማድረግ ይፈልጋሉ። ጥሩ ትስስር፣ ጥሩ ትውውቅ እንዲኖር ይፈልጋሉ እና ደግሞ መሆንም አለበት። አብሮነት እስካለ፣ ትስስር እስካለ ድረስ መጥቶ መስራቱ ደግሞ። ኪነጥበብ እንደዚህ ነው፣ ድንበር የለሽ ነው፣ የትም ምንም አይገድብህም። ስለዚህ እንደዚህ አይነት ነገር እንደሚረዳለሁኝ፣ ብዙዎቹ ይሄንን አጋጣሚዎች ወደ በጎ እንደሚቀይሩ አምናለሁኝ። በመጨረሻም አንጋፋው ተዋናይ ደበሽ ተመስገን ሁላችንም የተገኘውን ሰላም እንጠብቅ ሲል መልእክቱን አስተላልፈዋል። የተገኘው ሰላም ቀላል ሰላም አይደለ ታላላቅ ሰዎችም መሪ ችም ሲናገር እንደነበረው ብዙ ቢሊየን ሀብት የጠፋበት ከዛ በላይ የማይተካ የሰው ህይወት ያለፈበት ነው እና እግዚአብሔር ደሞችን ይችን ቀንድና ይሰጠናል። ልል የምፈልገው ነገር በዚህም ይሁን በዛ ያለ ነው ሰዎች እግዚአብሔር ይሄ የሰጠንን ሰላም እንዳናስነጥቅ እንድንጠብቅ ነው። ለም ነው፣ ቀላል አደለም። ሰላም ሰላም የሚገባቸው ባሏን ያጣች ሚስት ይገባታል፣ አባቷን ያጣች ልጅ ይገባታል፣ እህት ወንድሙን ያጣ ይገባዋል፣ ልጇን ያጣች እናት፣ ልጁን ያጣ አባት ይገባዋል። ስለዚህ አሁን ይህንን ሰላም ሳናቀው ከእጃችን እንዳይወጣ ብንጠብቀው መልካም ነው፣ ላለሁ ምክንያቱም ሰላም ከእግዚአብሔር ነው። ሰላም የሚሰጥ መሪዎች አይደሉም። ሰላም የሚሰጥ እግዚአብሔር ነው፣ በመሪዎች ግን ይጠቀማል። ስለዚህ ይሄንን እንጠብቅ ለማለት ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃንን ለዘገበው እናምግናለን። አሁን ወደ ሞጋዲሹ ሶማሊያ እንሻገራለን። በተደጋጋሚ የሽብር ጥቃቶች ሰለባ የሆነችው የሶማሊያ ዋና ከተማ ሞጋዲሹ ከመሰል ጥቃቶች ያድኗት ዘንድ የደህንነት ካሜራዎች ላይ ተስፋ ጥላለች። የሞሐመድ ሼክ ኑርን ዘገባ ኤደን ገረመው እንደሚከተለው ታሰማናለች። የሶማሊያ ባለሥልጣናት ወደ ፕሬዝዳንታዊ መንግሥት የሚወስደውን አልሙካርማ ጎዳናን ጨምሮ የሞቃዲሹ አውራ ጎዳናዎች ላይ የደህንነት ካሜራዎችን በዚህ ወር መቅጠም ጀምረዋል። የፖሊሲና የፍትህ ጉዳዮች ሚኒስቴር ዳይሬክተር አብዱል ፈራህ፣ እነዚህ ቁልፍ የሆኑ ማቋረጫዎች ላይ የተገጠሙ ካሜራዎች በሽብርተኛ ቡድን አልሸባብ በተደጋጋሚ እየደረሱ ያሉ አደጋዎችን እንዳይፈጠሩ የራሳቸውን አስተዋጽኦ ያደርጋሉ ይላሉ። እነዚህ የደህንነት ካሜራዎች ጥቃት አድራሾችን እንዲለዩ በማስቻል የአሸባሪዎችን ጥቃት ይቀንሳሉ፣ ሕዝባችንም በዚህ እርምጃ ደስተኛ ነው። ነው ያሉት። እንደሳቸው አባባል የደህንነት ካሜራዎቹ አልሻባብ የመሳሪያ ጥቃት እንዳያደርስና ወንጀለኞችም እንቅስቃሴ ከማድረግ እንዲቆጠቡ ያደርጋሉ። እስላማዊ ታጣቂዎች አብዝተው ጥቃት በሚያደርሱባቸው የሞቃድሾ የንግድ ማዕከሎች ውስጥ የሚሰሩ ነጋዴዎችና የአካባቢው ነዋሪዎች የካሜራዎቹ መገጠምን በደስታ ነው የተቀበሏቸው። ዳቃ ሳላድ ነጋዴ ናት። ካሜራዎቹ ለውጥ ያመጣሉ ብላም ታምናለች። ቆፍ ተራ ወንጀለኞች እንኳን እንዳያዙ በመፍራት ካሜራዎችን ይሸሻሉ። ስለዚህም እነዚህ ካሜራዎች መገጠማቸው ወንጀል እንዳይፈጸም ይከላከላል ነበር ያለችው። ይሁንና የፖለቲካ ተንታኙ ሐሰን ባሪስ በዚህ አይስማማም። ካሜራዎቹ መያዝን ለሚፈሩ አሸባሪዎች እንጂ ከሞት በኋላ ባለ ሕይወት ዋጋቸው እንደሚከፈላቸው ለተነገራቸው በፈንጂ አጥፍቶ ጠፊዎች ግን መፍትሄ አይሆኑም ይላል። ሌሎቹ ነባር አስተሳሰባቸውን በአዲስ እንዲቀይሩ ለተደረጉ ወይንም በጎጂ አስተምሮት የተጠመቁ ምንም ዓይነት ነገር አያቆማቸውም። ምክንያቱም እነሱ የሚያስቡት ከዚህ በኋላ ገነት እንደሚገቡ ነው። አክሎም ባሪስ አልሻባብ ሊያጠፋቸው ስለሚችል ካሜራዎቹ ራሳቸው ጥበቃ ያስፈልጋቸዋል ይላል። ባለፈው ግንቦት ወር ላይ የሽብርተኛው ቡድን አልሻባብ ሞቃዲሾ ውስጥ ያሉት ካሜራዎች በሙሉ ካልተነሱ ጥቃት እንደሚያደርስ ማስጠንቀቂያ ሰጥቷል። ኢብራሂም ሀጂ የመከላከያ ሚኒስቴር የኮሚኒኬሽን ዳይሬክተር ናቸው። አዲሶቹን ካሜራዎች ባለስልጣናቱ በቅርብ ይከታተላቸዋል ይላሉ። ሲስተም የተለየ ቡድን ይህን ነገር እየጠበቀው እንደሆነና ጉዳዩ ጥንቃቄ የሚሻ ስለሆነ ወደ ዝርዝሩ መግባት እንደማይችሉ ነው የተናገሩት። የሶማሊያ ባለስልጣናት እስላማዊ ታጣቂዎቹን ለመከላከል በዋና ከተማ ውስጥ የሚሰሩ የፖሊስ ኃይልና የደህንነት ኃላፊዎችን እያሰለጠንን ነው ይላሉ። i'm ሰዎች የጀመርነውን ሙዚቃ እንመለስበታለን፣ መሰነባበቻችን የሚሆነው ከዛ በፊት ግን እንሰናበታችሁ። የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በትዊተር እና በፌስቡክ አት ቪኦኤ አማሪክ ብላችሁ፣ እንዲሁም ደግሞ በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። ሀብታሙ ስዩምና የደን ገረመው እንዲሁም አቀናባሪያችን ሞክቤሊያ ቢሮ ጋር ከእናንተ ጋር አምሽተናል። አብራችሁን ስለነበራችሁ እናመሰግናለን። ደናደሩ In yard, he was something to talk Chega, raadiyoon sagalee ameerikaa wixataa qabee amma jimaataatti galgala keessaa sa'a lamaaf walakkaa hanga sa'a sadiitti meetirbaandii